የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ ዓርብ ዳር አምስት 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በምስራቅ ሐረርጌ ሁለት አብያተ ክርስቲያናት እንዲሁም የክርስትና እምነት ተከታይ መኖሪያ ቤቶች መቃጠላቸውን በምዕራብ ሐረርጌ ደግሞ አንዲት ሴት መገደሏንና መኖሪያ ቤቶች መቃጠላቸውን ነዋሪዎችና የኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪዎች ገልጸዋል። መሰላ ያለው ወረዳ ላይ ይሄ በትክክል አራሷ ማምለጥ በማትችልበት ሁኔታ ውስጥ እንደሞተችና በርካታ የክርስቲያኖች ቤት እንደተቃጠለ እየተለየ ከማንም በላይ አገር ማዳን ስራ እንሰራለን። በአስቸኳይ እንዲቆም ለህብረተሰቡም ጥሪ አስተላልፈዋል። ይህን ጉዳይ የሚያብራሩ የተለያዩ ሰዎችን አነጋግረናል። ሙሉ ዘገባውን ቆየት ብሎ ታደምጣላችሁ። በዚህ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ወጣቶችና በጎ ፈቃደኞች ያሰባሰቧቸውን ቁሳቁሶች ከሰሞኑ ወደ ኢትዮጵያ ልከዋል። ቁሳቁሶቹ በተለያዩ ምክንያቶች አቅመ ደካማ ለሆኑት እንዲዳረስ እቅር ተይዟል። ኢትዮጵያ ያለ የበጎ አድራጎት ቻሪቲ ለዛ ነው እያሰባሰብን ያለ ነው። ሌሎችንም በጎ አድራጎት ድርጅቶች በዚህ ዓመት እንረዳለን። ተስፋውን ጌቱና የሰማችሁት ከአስተባባሪዎቹ መካከል አንዱ ነው። እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩ። ይህንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታደምጣላችሁ። መርሃ ግብሩን በመምራት አብረናችሁ የምናመሸው እኔ ሀብታሙ ስዩምና አይደን ገረመው ነን። በቅድሚያ ግን አጫጭር ዜናዎችን እናሰማችሁ። አንድ የ16 ዓመት ዕድሜ ልጅ ትናንት በልደቱ ቀን በደቡብ ካሊፎርኒያ ወደሚገኘው የሁለተኛ ደረጃ ትምህርት ቤቱ ሄዶ ጀርባው ላይ ከተሸከመው ቦርሳ ከፊል አውቶማቲክ የሆነ ሽጉጥ አውጥቶ በክፍሉ ልጆች ላይ ተኩስ ከፍቷል። አምስት ተማሪዎች ላይ ተኩስ ከፍቶ አንዲት የ16 ዓመት ዕድሜ ተማሪና አንድ የ14 ዓመት ዕድሜ ወንድ ተማሪ ሕይወታቸውን አጥተዋል። የ14ና የ15 ዓመት ዕድሜ ሴት ልጆች እንዲሁም የ14 ዓመት ዕድሜ ወንድ ልጅ ቆስለዋል። ተኳሹ ራሱን ለማጥፋት ቢሞክርም ከሞት ተርፎ በከባድ ሁኔታ ላይ እንደሚገኝ ታውቋል። ፖሊሶች ስሙን ባይገልጹም አንዳንድ የዜና ማሰራጫ አውታሮች ማንነቱን ለይተው ማወቃቸውን ተዘግበዋል። ልጁ ቼዝ የሚጫወት ጎበዝና ዝምተኛ ልጅ ነበረ። በአካባቢው ባለው የወንዶች ስካውትም ጥሩ ተሳትፎ ነበረው ሲል አሶሲኤትድ ፕሬስ የዜና አገልግሎት ዘግበዋል። ዩናይትድ ስቴትስና ሌሎች እስላማዊ መንግስት ነኝ የሚለውን በአረበኛ አጠራሩ ዳእሽ የተባለውን ጽንፈኛ ቡድን ለመዋጋት ሲሰሩ የቆዩት የውህደቱ አባል አገሮች የተማረኩትን የውጭ ሀገራት ተወላጆች የሆኑትን ተዋጊዎች ምን እናድርግ የሚለውን ነጥብ በሚመለከት መግባባት ላይ ሊደርሱ አልቻሉ። ይህ ሶሪያና ኢራቅ ውስጥ በአሸባሪ ቡድን ላይ የተገኘውን ስኬት ሊቀለብሱ ከሚችሉ በርካታ ነጥቦች መካከል አንዱ ነው ተብሏል። ከጥምረቱ ሰማንያ አባላት መካከል ከሰላሳ በላይ የሚሆኑት ዋሽንግተን ተሰብ ተሰብስበው የተነጋገሩ ቢሆንም መግባባት ላይ ሊደርሱ ግን አልቻሉም። ዩናይትድ ስቴትስ በዳዕሽ ላይ በሚካሄደው ትግል ያላትን የመሪነት ቦታ እንደማትለቅ በስብሰባው ግልጽ አድርጋለች ተብሏል። ሁለት ሺህ የሚሆኑ ከተለያዩ ሀገሮች ሄደው ዳዕሽን ተቀላቅለው ሲዋጉ የነበሩትን ሰዎች የጥምረት ሀገሮቹን መልሰው እንዲቀበሏቸው የዩናይትድ ስቴትስ ዲፕሎማቶች ሊያሳምኗቸው አልቻሉም። የዩናይትድ ስቴትስ ፌዴራል አቃቢያነ ሕግ የፕሬዚዳንት ዶናልድ ትራምፕ የግል ጠበቃ በሆኑት ሩዲ ጁሊያኒ ላይ ምርመራ መጀመራቸውን ብሉምበርግ የዜና አገልግሎት ዘግቧል። ብሉምበርግ በዘገባው መሰረት ጁሊያኒ ገንዘብን አስመልክቶ የፈጸሙት የሕግ ጥሰት ካለ እንዲሁም ለውጭ አገር የሚሰሩ መሆናቸውን በይፋ ባለመመዝገባቸው ምርመራ ይደረግባቸዋል። የኒውዮርክ ከተማ ከንቲባ የነበሩት ሩዲ ጁሊያኒ በትራምፕ ላይ በሚደረገው የክስ ምርመራ ላይ ዋና ቦታ ያላቸው ሰው ሆነዋል። የዩክሬን ፕሬዚዳንት ቭላዲሚር ዘለሲንኪ በትራምፕ ተቀናቃኞች ላይ ምርመራ እንዲያካሄዱ ጫና በማድረግ ረገድ ጁሊያኒ ስለነበራቸው ሚናም የተወካዮች ምክር ቤት አባላት ምርመራ እያካሄዱ ናቸው። በኒውዮርክ ከተማ ደቡብ ወረዳ የዩናይትድ ስቴትስ የጥብቅና መስሪያ ቤት የፌዴራል አቃቢ ህግ ሆነው የሰሩት ሚሚ ሮችያ ጁሊያኒ በፌዴራሉ ምርመራ ክስ ቢመሰረትባቸው አይገርመኝም ብለዋል። አድማጮች ለአሁን የያዝናቸው አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉት ዘገባዎች ወደሚሰሙበት ምዕራፍ እንሻግራለን። የጋቢና ጉዟችን ይቀጥላል። ኤደን ገረመውና ሀብታሙ ስዩም አብረናችሁ እናመሻለን። አሁን ወደ ቀዳሚው ርዕሳችን እንሻገር። በምስራቅ ሐረርጌ ሁለት አብያተ ክርስቲያናትና የክርስትና እምነት ተከታይ መኖሪያ ቤቶች መቃጠላቸውን በምዕራብ ሐረርጌ ደግሞ አንዲት ሴት መገደሏንና መኖሪያ ቤቶች መቃጠላቸውን ነዋሪዎችና የኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪዎች ገልጸዋል። ጥቃቱ የተፈጸመው በቡድን በሚንቀሳቀሱ ወጣቶች መሆኑንም አክለዋል። በሌላ በኩል የኦሮሚያ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ አድራጎቱን አገር የማተራመስ አጀንዳ ያላቸው ሰዎች የሚፈጽሙት ነው። ከአገር የሚበልጥ ነገር ስለሌለም አገር እንዳትፈርስ ጠንክረን እንሰራለን ብለዋል። የጠቅላይ ሚኒስትር ጽህፈት ቤት ደግሞ መንግስት የጉዳዩን አሳሳቢነት ተረድቶ ዘላቂ ሰላም ለማምጣት ሌት ተቀን እየሰራ ነው ብለዋል። ፂዮን ግርማ ዝርዝር አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሐረርጌ ሀገረ ስብከት ጽፈት ቤት ለኢፊድሪ ሀገር መከላከያ ሰራዊት ምስራቅ እዝ አዛዥ ጽፈት ቤት ለምስራቅ ሐረርጌ የኦሮሚያ ዞን አስተዳደር ጽፈት ቤት ለዞኑ ፍትህ አስተዳደር፣ ዞን ፖሊስ ኮሚሽን እና ኦሮሚያ ዞን ኦዴፓ ጽፈት ቤት በላከው የድረሱልን ጥሪ ደብዳቤ ላይ ከዚህ ቀደም ቤተ ክርስቲያን ላይ የሚደርሰውን በደል ዘርዝረው መላካቸውን ገልጸው ነገር ግን ምንም አይነት መፍትሄ ባለመሰጠቱ አሁንም በድጋሚ ህዳር ሶስት ቀን ሁለት 2012 ዓ ም በኩርፋ ጨሌ ወረዳ የዋቅ ጅራ መዳን ያለም ቤተ ክርስቲያን ከነ ሙሉ ነዋየ ቅድሳቱ በእሳት እንዲጋይ መደረጉን ይዘረዝራል። ይህ ደብዳቤ የተጻፈበት ሀገረ ስብከት ጸሐፊ ልቀህሮያን ፍሳሐ ጽዮን አበበ በቤተ ክርስቲያን ላይ ደረሰ ያሉትን ለአሜሪካ ድምፅ አብራርተዋል። መስራቅ አመርጊያ ገረሱከስገልዲድ ማርያም በቁርፋቸል ወረዳ ስር ገልዲድ ማርያም አንድ መቶ ሰላሳ አንድ ዓመት በላይ በሆናት ቤተ ክርስቲያን በሰዓቱ ብዙ የመጡ ሰዎች አቃጥሏታል። እንደገና ደግሞ የክርስቲያን ቤቶች ወደ ሰባት ሚሆን የክርስቲያን ቤቶች ተቃጥሏል። እዛው ሁለት የካህናት ቤት ተቃጥሏል። አንድ ደግሞ የቤተ ክርስቲያኑ ገቢ ማስገኛ የሆኑ ወፍጮ በድንጋይ ተቀጥቅጦ ከጥቅም ውጭ ሆኗል። እንደገና ደግሞ የጥበቃ መሳሪያ የነበረ ጥበቃ የሚጠብቅበት የነበረ መሳሪያ በጥቀሙ ነዛ በመንጋ የመጡት ቡኖች ቀምተው ይዘው ትሮታል። ሊቀ ህሩያን ጥቃት የደረሰባቸውና ቤታቸው የተቃጠለባቸውን ሰዎች የአቤቱታ ቃል በእማኝነት ጠቅሰው ሲናገሩ፣ ይህን ድርጊት የሚፈጽሙት ሰዎች እድሜያቸው ከሰላሳ በታች የሆኑ ወጣቶች በቡድን ሆነው ድንገት ይመጡና በተመረጡ ቤቶች ላይ ጥቃት አድርሰው ተመልሰው ይጠፋሉ ይላሉ። ቀርሳ ከተማ የሚገኙ የእምነቱ ተከታዮች በሆኑ ምእመናን ላይ ድብደባ መድረሱን፣ መኖሪያ ቤቶች መቃጠላቸውን፣ በወተርም የድንጋይ ድብደባ መድረሱንና የንግድ ድርጅቶች መቃጠላቸውን እንዲሁም ንብረት መዘረፉን ጨምረው ገልጸዋል። ኪዳነ ምሕረት ቅድስት ማርያም ኪዳነ ምሕረት ቤተክርስቲያን አለች። የእርሷ ቤተክርስቲያኗን ለማቃጠል ሲሉ መከላከያ ሰራዊት ደርሶ ታድጓታል። ግን የክርስቲያን ቤቶች ተቃጥለዋል። እንደገና በሌሊቱን ደግሞ በመንጋ መጥተው መደብራቸውን ሲዘርፉት ነው ያደሩት። ቀርሳ ወረዳ ቤት ቤተክርስቲያን አለ እሱንም ለመገረፍ ሲሉ እሱ ለማጣጠል ሲሉ መከላከያ ደርሶ ነው ያዳረው። ቦታውን እሱ በላይ የክርስቲያን ቤቶች ተቃጥለዋል። ሌሊትም ደግሞ በደግናቸው በምዝጋብ ምትክል ዘርፉት ነው ያደሩት። በትናንትና ዕለት የተረሰጠ ነው። በዛሬ ዕለት ደግሞ በደለር ወረዳ እንደዚህ ነው። በጋራ ሙለታ ወረዳ እነ ዶጉ መድኃኒዓለም የሚባሉ ቤተክርስቲያን ምትርፋጫ ሆ እነዚህ ምላሁን ስናተላላው የደረሰ ያለ የሀገር መከላከያ ሰራዊት ነው። ከእነሱ ጋር እየተነጋገር ነው ጉዳዩ ትልያሉ ያለ ነው ካልነው ነባራዊ በጣም ከባድ ነው ነገሩ። ክርስቲያኖቹ በጫካ ውስጥ ነው ተሰልፍገ ያሉት። ካህናቱ ፈልሰዋል። ቤተ ክርስቲያናቱ ተዘግተዋል። በጣም ከባድ ነው ያለው ጉዳይ። በሌላ በኩል በምዕራብ ሀረርጌ መሰላ ከተማና ገጠር ቀበሌዎች መኖሪያ ቤቶች መቃጠላቸውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትሪያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ተናግረዋል። አንዲት አራስ መምህርም ተገድላለች ብለዋል። መሰላ ያለው ወረዳ ላይ ይሄ በትክክል አራሷ ማምለጥ በማትችልበት ሁኔታ ውስጥ እንደ ሞተችና በርካታ የክርስቲያኖች ቤት እንደ ተቃጠለ እየተለየ ምዕመናን ደግሞ ብዙ አማኞቻችን አካባቢውን ለቀው ወጥተው የድረሱልኝ ጥሪ እንደሚያሰሙ በወረዳ ያሉት ሊቃነ ካህናት የቤተክርስቲያኑን ወረዳ ኃላፊዎች ያሉ ካህናት የሚያስተባብሩ በየወረዳው ላይ በስጋት ሁኔታ ላይ ነው ያሉት። በዚህ ከተማ መገደሏ የተነገረው የሰላሳ ዘጠኝ አመቷ መምህርት እርቀ ሰላም ሞገስ አርዶ ስትሆን የሶስት ሴት ልጆች እናትና የአንድ አራስ ወንድ ልጅ ነበረች ሲል ወንድሟ ዳንኤል ሞገስ በስልክ ለአሜሪካ ድምጽ ገልጿል። እኔ በቦታ አልነበርኩም። በአጋጣሚ እኔ ጭሮ የሚባል አገር ነው የምኖረው። እህቴ መጫት ነች። ሁለት ሳምንት ልጅ ወልዳ አራስ ነች እና በር በካ ነበር ቁጭ ያለችው ከሁለት ሌላ ልጆች አሉ መሪያ ልጅ እና ሌላ ልጅ ማለት ነው እዛ ጊቢ ዩኒቨርሳ እሷ ደግሞ እዛ ጊቢ ተከራይታ ነው የምትኖረው እና ጊቢ ውስጥ ሲለበዱ እሷን ያገኘታል እና በር በካ ነበረ በሩ በሩን ዘንጥለው ገብተ በቃ በጣም ተጎታል አንዳ ልጃ ተጎድታለች አንዷም ልጃ እሷ ልጅ ነው የመጀመሪያ ልጅ በጣም የሚከብድ ነገር ማለት ነው። ምን ከንብረት ንብረት የላት ምን ምን ምን ምን ምን ምን ምን ምን ምን ምን ምን ምን ብዙ ምን ምን ምን ቴ ደግሞ ማለት ነው አንዳንድ ጊዜ እኮ እንኳን ለሰው እንደዚህም ብላ ለውሻ እኔ እህቴ ስለሆነች ብቻ ነገሩ በጣም ከባድ። ሌላ ሰው ለሚያውም ማለት ነው። ሄዳ ያሉት ህጻናት አሁን ልጅቷ የምታለቅሰው እናቴን ፊት የገደሏት ነው የምትለው። በጣም በጣም ነገር እህት ልጆች በጣም ማለት ነው

መንገዶች በመዘጋታቸው ምክንያት በቶሎ ተገቢ ሕክምና ሳታገኝ ህይወቷ እንዳለፈም ገልጾ ነገር ግን በተገኘው አጋጣሚ ሙከራ መደረጉንና ህይወቷም ያለፈው ሆስፒታል ውስጥ መሆኑን ነግሮናል። በአሁኑ ሰዓት ባለው የጸጥታ መደፍረስ ምክንያት በተወለደችበት መሰላ ከተማ ቀብሯ ሊፈጸም እንዳልቻለና እርሱ የሚገኝበት ጭሮ ከተማ ስርዓተ ቀብሯ መፈጸሙን ገልጾልናል። ቀሲስ ሰለሞን ቶልቻ በአሁኑ ሰዓት በአብዛኛው ይህ ድርጊት እየተፈጸመ ያለው ኦሮሚያ ክልል ውስጥ በመሆኑ በአስቸኳይ የተሰበሰበው ምልአተ ጉባኤ ከኦሮሚያ ክልል ፕሬዚዳንት እና ካቢኔ አባላት ጋር አስቸኳይ ውይይት ለማድረግ እና የጉዳዩን አሳሳቢነት ለማስረዳት መወሰናቸውን ተናግረዋል። ሲኖዶሱ በዚህ ጉዳይ ላይ ከየቦታው የመጡትን ሪፖርቶች እና አቤቱታዎች በደንብ ተወያይቶባቸዋል። በአጠቃላይ ያለው ነገር የኦሮሚያ ክልል ርዕሰ መስተዳደሩንና ሙሉ የክልሉን የካቢኔ አባላት ምልዓተ ጉባኤው ሊያነጋገር እና በጋራ የሆነ ዘላቂ መፍትሔ ካልመጣ ጉዳዩ አሳሳቢ ሆኖ መልኩን እየቀየረ ሀገራዊ ቀውሱ እየተበራከተ ሄዶ ሁሉንም ዋጋ የሚያስከፍል ነው። በጣም ጫፍ የወጣ ደረጃ ላይ ከመድረሱ በፊት የክልሉን መንግስትና የሙሉ የካቢኑን አባላት ለማነጋገር ነው። ቅዱስነታቸው ዶስ ዛሬ በቀትር ውሎ ላይ ስብሰባውን በአስቸኳይ ስብሰባ የተካሄደ የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ ኮኖሬል አበበ ገረሱ በህዝቦች መካከል እና አንድን ሃይማኖት ከሌላ ሃይማኖት ጋር ለማጋጨት ሆን ብለው የሚሰሩ አሉ ይላሉ። አያይዘውም ከዚህ በኋላ ከሀገር የሚበልጥ ነገር ስለሌለ ሀገር እንዳትፈርስ ጠንክረን እንሰራለን ብለዋል። መጀመሪያ ሀገር መዳን ሀገርን ለመዳን ደግሞ ማንም እዚህ በክልላችን የሆነ የራሱን አጀንዳ እያራመደ ይሄ እንደ ህብረተሰብ ተማሪ ውስጥ እየገባ በገንዘብ እየገዛ የራሱን አጀንዳ የሚያራምድበት እና ሀገርን ለማፍረት የሚሄድበት ሁኔታ ከማንም በላይ ሀገር ማዳን ስራ እንሰራለን። ሀገርን በተራ ዶርዬና በራሳቸው የተደበቀ አጀንዳ በሚያራምዱት ግለሰቦች ወይም ድርጅቶች ወይም ቡድኖች ሀገራት ፈርስምና እኛ ጠበቅ ያለ እርምጃ እንወስዳለን። ሀገራችን ደግሞ ሰላም እያስከብራለን። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክረተሪ ቢሮ ኃላፊ አቶ ንጉስ ጥላሁን በበኩላቸው መንግስት የጉዳዩን አሳሳቢነት ተረድቶ ዘላቂ ሰላም ለማምጣት ሌት ተቀን እየሰራ ነው ብለዋል። በጣም አሳሳቢ ነው። ማንንም ማንኛውንም ወገን ያሳስባል እየደረሱ ያሉት ግጭቶች በተለይም በየብሔርና የሃይማኖት መልክ እንዲይዙ መደረጋቸው ነው ጉዳዩን ከግጭትም ከአደጋም በላይ እጅግ አሳሳቢ የሚያደርገው። ይሄንን በመገንዘብ ከሃይማኖት ተቋማት ጋርም ከፖለቲካ ፓርቲዎች ጋርም እንዲሁም ከተለያዩ የህብረተሰብ ክፍሎች ጋር ውይይት እየተደረገ ነው፣ ችግሮችን ለመፍታት ከዛ ባሻገር ደግሞ የየ አካባቢውንም በፌዴራል ደረጃ ያለውን የጸጥታ መዋቅር ፌዴራል ፖሊስ፣ የመከላከያ ሰራዊት እና የመሳሰሉትን የጸጥታ መዋቅር አባላት እና አካላት በመጠቀም ከጥፋት ለመታደግ አቅጣጫ ተቀምጦ በየጉዳዮቹ በተከሰቱበት አካባቢ ችግር ለመፍታት ጥረት እየተደረገ ነው። እኛ በህብረተሰቡ ውስጥ በየጠንካራ ትስስር ያለ በመሆኑ አንዳንድ አካባቢዎች ላይ ራሳቸው ክርስቲያኖች በነገራችን ላይ መስጊዶችም የተቃጠሉባቸው ቦታዎች አሉ። ክርስቲያኖች መስጊዶችን የሚታደጉበት፣ ሙስሊሞች ደግሞ ቤተ ክርስቲያኖችን የሚከላከሉበት የሚታደጉበት ሁኔታ አለ። ይሄ ባልሆነበት አካባቢ ደግሞ የየአካባቢው የጸጥታ መዋቅር የድርሻውን እንዲወጣ እና ይሄ ባልሆነበት ደግሞ በየደረጃው ከላይ ከላኛው አካል የጸጥታ አካላት እየደረሱ ህብረተሰቡን እንዲታደጉ ስራ እየተሰራ ነው ያለው። ግጥ ነው። በአሁኑ ሰዓት በዩኒቨርሲቲዎችና በልዩ ልዩ አካባቢዎች ሃይማኖትንና ብሔርን መሰረት ያደረጉ ግጭቶችና ጥቃቶች እየደረሱና ጉዳዩም እኛም አሳስቦን በተለያዩ አካላት ከተለያዩ አካላት ጋር በውይይትም በህግ የማስከበር ስራም የመከላከልና ዜጎችን የመታደግ ስራ እየተሰራ ነው የሚገኘው። በይህን ጉዳይ ከሃይማኖት አባቶች፣ ከባለ ሀብቶች፣ ከሀገር ሽማግሌዎች፣ ከአባ ገዳዎች ጋራ ውይይት እየተደረገበት ነው። በዛሬው ዕለትም በተለይም በኦሮሚያና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች ወደ ስምንት ያህል የፖለቲካ ፓርቲዎች በጉዳዩ ላይ መክረው ይሄ ጉዳይ በአስቸኳይ እንዲቆም ለህብረተሰቡም ጥሪ አስተላልፈዋል። በነገ ዕለትም መግለጫ ይሰጣሉ። የጉዳዩን የማስቆም ህጋዊም ፖለቲካዊም አስተዳደራዊም የጸጥታም እርምጃ እየተወሰደ ጥረት እየተደረገ ነው በውል የሚታወቅና ጉዳዩን የአሳሳቢነቱን የምንጋራውና እየሰራንበት ያለ ነው። ሁሉም የሚናገሩት ጉዳዩ እጅግ አሳሳቢ መሆኑን ነው። ተጨማሪ አሰቃቂ ጥቃቶች ሳይደርሱ ሁሉም ሁኔታውን እንዲረዳና ችግሩን ለማስቆም መንግስት ብቻ ሳይሆን ህብረተሰቡን ከፍተኛ ተሳትፎ ሊያደርግ ይገባል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ በመደመጥ ላይ ያለው። በዚህ በዋሽንግተን ዲሲና አካባቢያዋ የሚኖሩ ወጣቶችና በጎ ፈቃደኞች ያሰባሰቧቸውን ቁሳቁሶች ከሰሞኑ ወደ ኢትዮጵያ ልከዋል። ቁሳቁሶቹ በተለያዩ ምክንያት አቅመ ደካማ ለሆኑ እንዲዳረሱም እቅድ ተይዟል። ወጣቶቹ ቁሳቁሶቹን በሚሸክፉበት ሰዓት አብሯቸው የነበረው ሀብታሙ ስዩም ቀጣዩን ዘገባ ያሰማናል። የአውሮጳውያን ሕዳር ከተጀመረ የመጀመሪያው እሑድ ነው። የዋሽንግተን ዲሲ የአመሻሽ ላይ ብርድ ይለዋል። ጥቂት ወጣቶችና በጎ ፈቃደኞች ግን በዚህ ቅዝቃዜ ውስጥ ሆነው በተለያዩ ቁሶች የተሞሉ ካርቶኖችን ያሽጋሉ፣ ወደ መኪናም ይጭናሉ። ከኋላ አሁን የሚታየው አልባሳት፣ ዳይፐር፣ ስኩል ሰፕላይ እና የሜዲካል ሰፕላዮች ናቸው። ከተለያዩ የበጎ አድራጎት ዶኔሽን ነው የተገኙት። እነዚህ ከበጎ አድራጊዎች የተሰበሰቡ ቁሶች ከቀናት በኋላ ኢትዮጵያ እንዲደርሱ ዕቅድ ተይዞላችኋል። የማሰባሰቡን ሥራ በዋነኝነት ያስተባበረው ሜስ ኢትዮጵያ አሜሪካ የተሰኘው የቁንጅና አወዳዳሪ አዘጋጅ ተቋም ነው። የተቋሙ መሥራችና ዋና ሥራ አስኪያጅ ተስፋውን ጌቱ ነው። ባለፉት ሁለት ዓመት ለሜሪ ኢትዮጵያ ያለ የበጎ አድራጎት ቻሪቲ ለዛ ነው እያሰባሰብን ያለ ነው። ሌሎችንም በጎ አድራጎት ድርጅቶች በዚህ ዓመት እንረዳለን። ን ከአምሳ በላይ ሚስ ኢትዮጵያና የሚስ ኢትዮጵያ ቲሞች አንድ ላይ በመሰባሰብ የተገኘ በዶኔሽን የተገኘ ዕቃ ነው። ከኢትዮጵያ ኤርላይንስ እና ከቦይንግ ጋር በመተባበር ወደ ኢትዮጵያ በሚቀጥለው ወር እዛ ይደርሳል። እድገታቸው በአሜሪካ ቢሆንም ዛሬም ድረስ ኢትዮጵያ ለሚገኙ ወገኖቻቸው ይጠቅማል የሚሉትን ሳይታክቱ ከሚተገበሩት መካከል አንዷ ያለፈው ዓመት የሚስ ኢትዮጵያ አሜሪካ አሸናፊ ናት። የእኔ ስም ሳምሬት ደረጀ ይባላል። የሚስ ኢትዮጵያ ዩኤስኤ 2018 19 አሸናፊ ነኝ። ኢትዮጵያ በሄድኩበት ጊዜ ብዙ የተቸገሩትን አይቻለሁ እና በጣም ልብ የሚሰብር ነው። እኔ እዚህ ሁሉ ነገር ተሟልቶልኝ እኔ ትንሽ እንዴት መርዳት እችላለሁ ብዬ ማሰብ ጀመርኩና በዚህ ላይ አሁን እንደሰበሰብ ነው እቃ ልንረዳቸው ነው። ቁሳቁሶችን የመሸከፉ አድካሚ ስራ ቀጥለዋል ወደ ሁለት መቶ ካርቶን የሚገመቱ እቃዎችን መኪና ላይ ለመጫን ስድስት ሰዎች እየጣሩ ነው ከእነዚህ መካከል አንዱ አለመወረተው ነው ከሐመረ ብርሃን ቅዱስ ዮሐንስ መጥምቅ ከኢትዮጵያን ኦርቶዶክስ ቤተክርስቲያን ነው የመጣሁት እዚህ የተገኘሁት ወገን ለመርዳት አገርን ለመርዳት ነው የተገኘሁት አገርን ይጠቅማል ብለን ነው እኛ የምንልከው አዛውንቶች በክረምት ውስጥ እንዲሸፋፈኑ እንዲደራረቡ፣ ተማሪዎች ደግሞ ትምህርት ሲጀምር አንዳንዶቹ ትምህርት መሄድ ይከብዳቸዋል ደፍተር ቢሆን መጽሐፍ ቢሆን ስለሌላቸው እንደዚህ ነው ይላክ ነው። ለወደፊት በተቻለ መጠን ኢትዮጵያ ለመሄድና ሁኔታውን ለማየት እዚህ እዚህ ቁጭ ብለን ይሄ ያስፈልጋቸዋል፣ ይሄ ያስፈልጋቸዋል፣ ይሄ ያስፈልጋቸዋል እንላለን ግን አንድ ግራውንድ መሬት ላይ ሄደን እንዴት እንርዳ ብለን መጠየቅ ነው ምኞታችን። ከነሱ ከሰማን በኋላ እዚህ ተመልሰን እንደዚህ ነው የሚያስፈልገው፣ እንደዚህ ነው የሚያስፈልገው ብለን ተባብረን እቃ እንልካለን እና መጎበኘት ጭነቱን የተሸከመው መኪና ጉዞውን ሲጀምር ወጣቶችና በጎ ፈቃደኞቹ በእርካታ ስሜት ጨለማው ውስጥ ይታዩኛል። የእሁድ ምሽት ቅዝቃዜ እያየለ ነው። እነሱ ግን ብዙ የተሰማቸው አይመስሉም። መልካምነት ወጋገን ሆኖ ሳያሞቃቸው አልቀረም። ሰው ለመጣ ሰው መሆን ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ሀብታሙ ስዩምና አይደን ገረመው እያስተናገድናችሁ እንገኛለን። ከሰሞኑ በከፍተኛ የትምህርት ተቋማት ውስጥ በተነሱ ጸቦች ምክንያት የሰዎች ሕይወት አልፏል። ኤደን ገረሞ፣ የተለያዩ ወጣቶች ላይ እንግዲህ ደውለሻል ይህን መሰል ክስተቶችን ለመቀነስ ምን መደረግ አለበት ብለሽም ጠይቀሻል። አድማጮች የሚሰጡንን መልስ በመቀጠል እናሰማለን። ከሰሞኑ በኢትዮጵያ ከሚገኙ በተለያዩ የትምህርት ተቋማት ውስጥ በወጣቶች የተነሱ ግጭቶች የሰው ሕይወት አልፏል። እስቲ እናንተን ጠይቃችሁ እና በዩኒቨርሲቲዎች ውስጥ ያሉ ግጭቶችን ለመቀነስ ምን መደረግ አለበት ትላላችሁ? የአስራር ደሳለኝ እባላለሁ። እኔ ብዬ የማስበው በተለይ ዩኒቨርሲቲ አካባቢ እንደዚህ አይነት ነገሮች መፈጠራቸው በጣም ያሳዝነው። እነዚህ ተምረዋል የተለያዩ ነገሮችን የተለያዩ አንግ ላይ ተው ያመዛዝናሉ ተብሎ የሚታሰቡ ሰዎች እንደዚህ ነገር እዛ አካባቢ ሲፈጠር ያሳዝናልና መፍትሄውም እዛው ትምህርት ቤቱ አካባቢ ሁሉም ሰው ረጋ ብሎ ያለውን አስተውሎት አንድ ጊዜ ቢረዳና ቆም ብለን አስበን ብንተሳሰብ ራሱ መፍትሄው ይህን ያህል ቀላል እንደሆነ ነው። በተለይ ፖለቲካል ኮንቴንት ያላቸውን ነገሮች ዩኒቨርሲቲም አስተማሪዎቹም ኮንትሮል የሚያደርጉበትን ሚንስ ቢፈጥሩ አታርጉ ማለትም አይቻልም፣ ግን ቢያንስ እንኳን ምን ያህል ገፍቶ ይሄዳሉ። ይህንን አስተሳሰብ ስሜታቸውን ኤክስፕረስ ለማድረግ የሚመርጡበትን መንገድ ምን ያህል ገፍቶ ይሄዳሉ የሚለውንም መንገድ የሚሻል አይነት መፍትሄ ነው ብዬ አስባለሁ። አሁን ለምሳሌ በየክላስ ሩሙ የተለያየ አይነት ፖስተሮችን፣ የተለያየ አይነት ብሮሸሮችን እለቃለሁ ምናምን የሚል አይነት አስተሳሰብ ካለም እንደማይቻል ያንን የተወሰነ መንገድ መገደብ ይቻል ቁጥጥር ቢደረግላቸው በጣም የተሻለ መፍትሄ ይመስለኛል። ተማሪዎች ናቸው እና የሆነ ሁሉም የራሳቸው የሆነ ጥንፍ አላቸው እና ያ ጥንፍ ማች ስለማያደረግ መስለኝ ብዙ ጊዜ ግጭቶች የሚነሱት የተማርን ሰዎች የሆነ ተምረናል የምንታሰብ ሰዎች ነን እና የሆነ የኢትዮጵያ ተስፋዎች ነን አደለ፣ እንደ ተማረ ሰው ተግባብተን ተሰማምተን እንትን ብን ስማማ የምንስማማ አይነት ነገር በእንደዚህ አይነት መንገድ የሆነ መስማማት ምንችል ይመስለኛል። ማለት ያለን ነገር ሁሉ በአንድ መሰረት ላይ ስላላደግን ሁላችንም የራሱን ወገን የሆነ ሲጠቃ የነበረ አድርጎ ስለሆነ እያሳደገ የነበረው በአንድ የሚግባባ ትውልድ ለመፍጠር ይከብዳል። ውይይቱን ስንጨርስ ወይም ክርክሩን ቢሆን ስንጨርሰው ያደግንበት ወይ የሆነ በጣም የተለያየ ስለሆነ እንድንስማማ ላይ ስትልልን ይችላል። ግን ባንስማማም የሆነ ወደ ግጭት መሄድ የሆነ ከተማረ ሰው የማይጠበቅ ነገር ነው። ባለመስማማታችን ብንስማማ እንደ ተማረ ሰው ጥሩ ይመስለኛል። የመጀመሪያው ግጭቶች ለመቀነስ መደረግ አለበት እርምጃ መውሰድ አለበት የሚል ነው። ይህን ያስተያየት ያለን ማለት ኢንፎርስመንት እንትኑን ለመቀየር አሁን ማስተማር የሚባለው ማህበረሰቡን መቀየር የሚባለው ነገር ፍሬውን የምናየው ከአስር ከሀያ ዓመት በኋላ ነው። አሁን ባለው ሁኔታ ግን ቀጥታ እርምጃ መውሰድ ነው። ይህን ለማድረግ ደግሞ መንግስት የግቢ ፖሊስ አለ እና ጠቦች ሲነሱ መነሻቸውን አይቶ ከባድ የሆነ እርምጃ ቢወስን እስከ ከትምህርት ዓለም እስከ መሰረዝ አይነት እርምጃዎች ቢወስን ማለት በመረጃ የተገኘ ከሆነ ማለት ነው። ያለ ማስረጃ ያው አንዱን ለመጉዳት ሳይሆን እሱ እንደገና ያባብሰዋል። ግን በመረጃ የተገኘ እንደዚህ አይነት እርምጃዎች ቢወሰድ ተቃላይ ተማሪ የሚማር ብቻ ይግባ ብሎ የሚቀረውን እንዲወጣ ማድረግ። እንዲህ አይነት እርምጃዎች ቢወሰድ ሰው ይፈራል። ሁለተኛ ተማሪዎች ትምህርታቸው ላይ እንዲያተኩሩ ትምህርት ጥራቱን ማሻሻል ብዬ አስባለሁ። ወጣቶች ምን ማድረግ ይችላሉ? ፌስቡክ ላይ የሚነገሩ ነገሮች አሉ፣ ሚዲያዎች አሉ። አሁን ግጭቶችን እያባባሱ ያሉ በጣም የተጋነኑ ናቸው እና ሪዝናብል መሆን እራሳቸውን፣ በእውቀት መገንባት፣ መጠየቅ መልካም ነው ብዬ አስባለሁ። አስተያየቶቻችሁን ስላደረሳችሁን ሁላችሁንም እናመሰግናችኋለን። She could have, she could have, she could have, she could have, I'm not going to be able to do it. <imitation> I'm not going to be እንግዲህ አድማጮቻችን በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ አት ቪዮ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አድርሱን። የኢሜል አድራሻም አለን ጋቢና ቪኤ አት ቪኤ ኒውስ ዳት ካም የተሰኘ እሱንም ተጠቅማችሁ እንግዲህ አስተያየታችሁን አድርሱን። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪዮኤ ብላችሁ መልእክት ካስቀመጣችሁልን ይደርሰናል። የዛሬው የጋቢና ቢዩ ዝግጅታችንን አጠናቅናል በዚሁ እንግዲህ ልንሰነባበት ነው ፕሮግራሙን በመብራት አብረናችሁ የቆየ ነው ኤደን ገረመውና ሀብታሙ ስዩም ነበርን ዝግጅታችንን በማቀናበር ሞክቤል ያቤሮ አግዞናል የስርጭት መሐንዲሱ ደግሞ ጀስቲን ነበረ መልካም ምሽት ከዘፈኑ ጋር አብራችሁን ቆዩ I said that you let not set up I said that you let be and just as you do, I'm not आडियो सगले अमेरिका थी